voice of America የምዕራብ ኢትዮጵያ አራት ክልሎች አሶሳ ላይ ስለ ሰላምና ልማት እየተወያዩ ናቸው። ውይይቱ የአጎራባች ክልሎችን የጋራ ሰላም ለመጠበቅ ለመጠበቅና ልማታቸውንም ለማሳለጥ የታቀደ መሆኑን የቤኒሻንጉል ጉምዝ እና የኦሮሚያ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽሕፈት ቤት ገልጿል። በክልሎቹ የአብሮነት ታሪክ ላይ ያተኮሩ የተለያዩ ጥንታዊ ጽሑፎች የቀረቡ ሲሆን ውይይቱ ነገም እንደሚቀጥል ታውቋል። ናኮር መልካ ዝርዝር ዘገባ አለው። የውይይት መድረኩ በአማራ፣ ኦሮሚያ፣ ቤኒሻንጉል ጉሙዝ እና ጋምቤላ ክልሎች መካከል በአሶሳ ከተማ እየተካሄደ ይገኛል። የአራቱም ክልሎች አፈጉባኤዎች የአጎራባች ዞኖች ዞኖችና ወረዳዎች ተወካዮችና እንዲሁም ጥሪ የተደረገላቸው እንግዶች እየተካፈሉ መሆናቸውን የቤኒሻንጉል ጉሙዝ እና ኦሮሚያ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽሕፈት ቤት ኃላፊ አቶ ተሾመ ደሳለኝ ተናግረዋል። የመድረኩንም ዓላማ እንዲያስረዳሉ መድረኩ ዓላማ የምዕራብ ኢትዮጵያ ሕዝቦችን ማለትም የጋምቤ ሁላ የምዕራብ አማራ ከኦሮሚያ ክልልና የቤኒሻንጉል ሕዝቦች ሁለንተናዊ የሕዝብ ለሕዝብ ትስስር ማጠናከሪያ መድረክ ነው። አጠቃላይ ኢኮኖሚያዊ ማህበራዊ፣ ፖለቲካዊ የህዝብ ለህዝብ ግንኙነቱን ማጠናከሪያ መድረክ ነው ማለት ነው። ዛሬ በአሶሳ በተጀመረው ውይይት ላይ የክልሎቹን የአብሮ መኖር ታሪክና ባህል የሚያወሱ የተለያዩ ጽሁፎች በዩኒቨርሲቲ መምህራን መቅረባቸውንም አቶ ተሸውመ ተናግረዋል። ከመድረኩ የሚጠበቅ ያሉት ላይም ማብራሪያ ሰጥተዋል። ተፈናቅሎ ወደ ቀያቸው የተመለሱ ማህበረሰቦችን ይዳትዛል። የህዝብ ለህዝብ ግንኙነት የሚያሻክሩ ጥርጣሬን የሚፈጥሩ፣ ለሰላም ለንስሳብ ስጋት የሆኑ አጀንዳች በሙሉ ተነስተው ተብሎ ይጠበቃል። ይደረሳሉ ከመድረኩ መካሄድ አስቀድሞ ትናንት የአማራ እና ቤኒሻንጉል ጉሙዝ ክልሎች መካከል በጋራ ለመስራት የሚያስችል የልማትና ሰላም ስምምነት መፈራረማቸውን የአገር ውስጡ ዜና አውታር ኤፍቢሲ ዘግቧል። የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ የህዳሴ ግድብ ግንባታን መጎብኘታቸውንና በአሶሳ ከሚገኙ የአማራ ተወላጆች ጋር መወያየታቸውንም ጨምሮ ገልጿል። በሁለቱ ክልሎች አመራሮች መካከል በተደረገው ውይይት በነበረው ጸጥታቸው ችግር መፈናቀል ሞትና የንብረት መውደም መከሰቱ ተገምግሞ የተፈናቀሉ ዜጎችን ወደ ነበሩበት የመመለስ ጥረት ተጠናክሮ መቀጠል እንዳለበትም ተጠቁሟል። መድረኩ እስከ ነገ የሚቆይ ሲሆን የክልሎቹ አዋሳኝ ዞኖችና ወረዳዎች የጋራ ልማትና ሰላም ስምምነት ይፈረማል ተብሎ እንደሚጠበቅ ከጋራ ሰላምና ልማት ማስተባበሪያ ጽህፈት ቤቱ ለማወቅ ተችሏል። ለአሜሪካ ድምጽ ራዲዮ ናኮር መልካ ታምቦ